ዩ ዊዝ ኤስቢኤስ ራዲዮ ፋይንድ ሞር ግሬት ስቶሪስ ኢን ዮር ላንግዌጅ ኤት ኤስቢኤስ ዶት ኮም ዶት ኤዩ። ወቅታዊ ጉዳዮች የናይዶክ ሳምንት ክብረ በዓል የአውስትሬሊያ ነባር ዜጎችን ታሪካዊና ባህላዊ ስኬቶች ለመዘከር በመላው አውስትሬልያ በየዓመቱ ከጁላይ 7 እስከ 14 ይከበራል። የነባር ዜጎችና ቶረስ መሽመጥ ደሴተኞችን ታሪክ አስመልክቶ በርከት ያሉ የተዛቡ ትረካዎች አሉ። ከቅርብ ዓመታት ወዲህ በነባር ዜጎች ታሪክ ጸሐፊነት የአውስትሬልያ አንዱ ብርቱ ተጽዕኖ አሳዳሪ ተብለው የሚጠሩት የቡኑሮንግ ጎሳ ተወላጁ ብሩስ ፓስኮ አውስትራሊያውያን የተዛቡ ታሪኮችን ባዘሉ የታሪክ መጽሐፎቻቸው ሳቢያ ነባር ዜጎች ከአደን እና ለቀማ ያላለፈ ህብረተሰብ አካል እንደሆኑ የተሳሳተ ግንዛቤ እንደጨበጡ ያመላክታሉ። ፓስኮ ይህን አይነቱን አታይ በቅርቡ ዳርክ ኢሚዩ በሚል ርዕሰ መጠሪያ ለህትመት ባበቁት መጽሐፋቸው ነባር ዜጎችና ተረስ መሽመድ ደሴተኞችን አስመልክቶ በእጅጉ የተዛባ ታሪክ መኖሩን ነቅሰው ሲያነሱ ማስ በሰዎች ዘንድ በአብዛኛው ተለምዷዊ የሆነው ግምታዊ አተያይ ነባር ዜጎች ከአዳኝነትና ልቃሚነት ያላለፉ ናቸው፣ መሬቱ ላይ ምንም ያደረጉት ነገር የለም፣ እህል አላበቀሉም፣ ወዘተ ወዘተ የሚለው ነው ብዬ አምናለሁ። የዚያ ምንጩም ለአውስትራሊያ አዋኪ የሆነው አገሪቱ የተያዘችው በወረራ ነው፣ በስርቆት ነው የሚለውን እውነታ ላለመጋፈጥ ነው ብዬም አምናለሁ። እናም የኋልዮሽ በመሄድ አገሪቷ ለማለት የምትሞክረው ነባር ዜጎች አይጠቀሙበትም ነበር ስለሆነም ሆነም አይገባቸውም ነው ብለዋል ፓስኮ። ግብርናን አስመልክቶ ነባር ዜጎች ከመቶ ሀያ ሺህ ዓመታት በላይ እንደምን ምድሪቱ ላይ አመርተው እንደኖሩ ብርቱ ትኩረት ሊሰጥ እንደሚያሻ ያሳስባሉ። ነባር ዜጎቹን አስመልክቶ የሚንጸባረቁ የተዛቡ አተያዮች ከታሪክ አንጻር ያሉ ሕጽጾች ብቻ ሳይሆኑ በተወሰነ መልኩ ነባር ዜጎች ካልሆኑ አውስትራሊያውን የበለጠ ተጠቃሚ ናቸው የሚሉትም ይገኝበታል። ይህን አስመልክቶ ፓስኮ ሲናገሩ ነባር ዜጎች በኅብረተሰብ ውስጥ ልዩ ጠቀሜታ ያገኛሉ የሚሉት የተሳሳቱ እሳቤዎች ናቸው። ነባር ዜጎች ከመንግሥት የሚያገኙት ምንም ነገር የለም። በእነሱ ደረጃ ያሉ ለልጆች መደጎሚያ የመሳሰሉትን ከማግኘት በስተቀር ነባር ዜጎች የሚያገኙት በድህነት ለጉስቁልና የተዳረጉ የኅብረተሰቡ አካላት የሚያገኙትን አዘቦታዊ ድጎማ ነው። የዚህ ዐይነቱ አባባል ጸያፍ ነው። የአባባሉ ምንጭ የመሬት ባለቤት ስለሆኑ በቀላሉ የመንግሥት እጅ ይዘረጋላቸዋል ከሚል ነው። በእውነቱ ይህ ስሜትን የሚጎዳ ነው ብለዋል ብሩስ ፓስኮ። አክለውም እኒህን የተዛቡ አመለካከቶች ለማረቅ እውነተኛ የሆኑ ውይይቶች የግድ መካሄድ እንዳለባቸው ያሳስባሉ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።